የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ከምሽቱ ሦስት እስከ አራት ሰዓት የሚያሰማውን ፕሮግራም በተለይ የዛሬ ቅዳሜን አሁን ጀመረ። እንደው እኔ እንደ አንድ እንደ ኢትዮጵያ ዜጋ ሁኜ ስመለከተው ጋዜጠኞች ያሰብኳቸውን ጥያቄዎች እንደ ከፊሎች ናቸው እንጂ ያነሷቸው ጥቂት ጋዜጠኞች፣ ሌላው ብዙም አላንጸባረቀውም። አሁን ትልቅ ብዬ እንደው ከጥያቄዎች መወስዳቸው አንደኛው ይሄ በሱዳን ድንበር ላይ የተነሳው በሱዳንና በኢትዮጵያ ድንበር መካከል የአማራ ክልልና የሱዳን ገበሬዎች ግጭት ላይ ናቸው። ይሄ ትልቅ ጉዳይ ነው። የተሳካ ሲሆን ምን ሲሆን ነው የተሳካ የሚሆነው የሚለውን ወጥ የሆነ ራዕይ ያለው ቪዥን ያለው እስካሁን የታየ ነገር የለም። ኢትዮጵያ ራሱ ቅርጽ ሊኖራት ይገባል። እዚህ ሀገር ውስጥ የነበሩ ችግሮች ምን ይመስሉ ነበረ? አሁን ያሉ ችግሮች ምንድን ናቸው? ወደፊት ወዴት ነው የምንሄደው? አሁን ያሉ ጥምረቶችና አሊያንሶች ራሱ የፖለቲካ ትብብሮች ዘላቂ ናቸው ወይ የሚያጋጫቸው ነገር ሊኖር አይችልም ወይ አይነት ነገር የሚል መሰረታዊ ነገሮች ላይ ብዙ ሚስጠራ ይመስለኝም። ስለዚ የፖለቲካ ነገር የሚመጣው ለውጥ ብዙ ደስ ደሳካ የሚሆነ የሚለው ነገር በደንብ ትጠይቋል ብዬ አላምንም። መጀመሪያ ላይ የሰማችሁት የአዲስ አበባ ዩኒቨርሲቲውን አቶ አበባ እያሌውን ሲሆን ተከትሎ የሰማችሁት ደግሞ አቶ ገረሱ ቱፋ ናቸው። ዝርዝሩ ከዜና በኋላ በሚቀርበው ውይይት ይሰማል። ጤና ይስጥልና አድማጮች እንደምን አምሽታችኋል። ዛሬ ቅዳሜ ነሐሴ 26 2010 ዓ ም ነው። ፕሮግራማችን እንደተለመደው በዜና የጀምርና ቀደም ሲል ለቅምሻ ያሰማናችሁ ድምፅ ያለበት ሰፋ ያለ ውይይት ይቀርባል። የሙዚቃ ቃና ያን ተከትሎ እስከ ምሽቱ አራት ሰዓት ማለትም እስከ ማጠቃለያ ዜና የሚያዳረሳችሁ ይሆናል። መልካም ምሽት። ወደ ዜናው እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኒ ፍሳዬ ነኝ። ዛሬ የረጅም ጊዜ ሴኔተር ለነበሩት ጆን መኬይን በዋሽንግተን ካቴድራል በተደረገው የሐዘን ስነ ስርዓት ከተገኙት በመቶዎች ከሚቆጠሩ ሰዎች መካከል የቀድሞ ባልደረቦቻቸው የምክር ቤት አባላት ይገኙባቸዋል። የጦርነት ጀግና ተደርገው ለሚታዩት ሴኔተር ጆን መኬይን ከሚደረገው የአምስት ቀናት የሐዘን ስነ ስርዓት በዛሬው በአራተኛው ቀን የቀድሞ የዩናይትድ ስቴትስ ፕሬዚዳንቶች ሪፑብሊካኑ ጆርጅ ቡሽ እና ዲሞክራቱ ባራክ ኦባማ ንግግር አድርገዋል። የወቅቱ የዩናይትድ ስቴትስ ፖለቲካ ተራና በክፋት የተሞላ ነው ብለዋል ባራክ ኦባማ። አያይዞም ፕሬዚደንት ትራምፕን በስም ሳይጠቅሱ ብርቱና ጠንካራ ለመምሰል የሚሞክር በመሰረቱ ግን ከፍርሃት የተነሳ አስመሳይነት ነው ብለዋል። ጆርጅ ቡሽ ባደረጉት ንግግርም በአሁኑ ወቅት ያለውን የዋሽንግተን ፖለቲካ እንደማይቀበሉ አስገንዝበዋል። የመኬንን የግል እምነት የሚጻረር ነው ብለዋል። መካይን፣ እንደ አውሮፓ አቆጣጠር በ2000 ዓ ም ሪፑብሊካውያኑን ፓርቲ ወክለው ለፕሬዚዳንትነት ከቡሽ ጋር ተወዳድረው ተሸንፈዋል። ከስምንት ዓመታት በኋላ ደግሞ ከዲሞክራቱ ባራክ ኦባማ ጋር ተወዳድረው አልቀናቸውም። ሁለቱ የቀድሞ ፕሬዚዳንቶች በሐዘን ስነ ስርዓታቸው ወቅት ንግግር እንዲያደርጉ የጠየቁት ታዲያ መከይን ራሳቸው በህይወት እያሉ ነበር። የመካይን አስከሬን ከትላንት እስከ ዛሬ ማለዳ በሀገሪቱ የምክር ቤት ህንፃ አርፏል። ባለቤታቸውና ሰባት ልጆቻቸው እንዲሁም የ106 ዓመት ዕድሜ እናታቸው በስነስርዓቱ ተገኝተዋል። ፕሬዚደንት ዶናልድ ትራምፕ በሐዘኑ ሥነ ሥርዓት እንዲሳተፉ የመኬን ቤተሰብ ባለመፈለጉ አልተገኙም። የሁለቱ ሰዎች ጠብ የተጀመረው ፕሬዚዳንት ትራምፕ አቻምና ለፕሬዚዳንትነት በተወዳደሩበት ወቅት መኬን በቬትናም ጦርነት ወቅት በመማረካቸው ትራምፕ በመሳለቃቸው ነው። የዝነኛዋ የሶል ሙዚቃ ኮከብ አሪታ ፍራንክሊን የተራዘመ የቀብር ስነ ስርዓት ትናንት በተካሄደው ወቅት ከጽኑ የሐዘን ስሜት እስከ ቁጣ የተንጸባረቀበት ነበረ። በርካታ ተናጋሪዎች ሁኔታውን በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያላቸውን ተቃውሞ ለመግለጽ ተጠቅመውበታል። የሲቪል መብቶች ተሟጓች የሆኑት የቴሌቪዥን አስተናጋጅ አልሻርፕተን ከእጅግ ምርጥ የአሪታ ፍራንክሊን ዘፈኖች አንዱ የሆነውን ሪስፔክት የሚለውን ቃል አሳስተው በመጻፋቸው ይቅርታ ከጠየቁ በኋላ አሁን ታዲያ ፕሬዚደንት ትራምፕን ሪስፔክት ወይም ክብር ማለት ምን እንደሆነ እንዳስተምራችሁ እንዳስተምራችሁ ሁላችሁም ተባበሩኝ ባሉበት ወቅት ሐዘነተኛው በሙሉ ተነስቶ አጨብጭበውላቸዋል። ቄስና የስብል መብት ተሟጋጅ የሆኑት ጀሲ ጃክሰንም አሪታ ያደገችው በስብል መብቱ እንቅስቃሴ ወቅት ነው ብለዋል። ፕሬዚደንት ትራምፕ ሚቺጋን ክፍለ ግዛት ላይ ያሸነፉት 100 ሺህ የሚሆኑ የዲትሮይት ነዋሪዎች ለመምረጥ ባልተመዘገቡበት ወቅት ነው ካሉ በኋላ፣ ዛሬ ለምርጫ ሳይመዘገብ ከዚህ ቦታ የሚወጣ ካለ አሪታን አለማክበር ይሆናል ብለዋል። ፕሬዚደንት ትራምፕ በቅርቡ አሪታ ፍራንክሊንን በተለያየ ጊዜ የኔ ሰራተኛ ነበረች ማለታቸውን መሰረት በማድረግ ይህ ጅል ፋሽስት የእኔ ሰራተኛ ነበረች ለማለት ደፈረ። ለአንተ አልሰራችም። ከአንተ በላይ ነው የሰራችው ሲሉ የማይክል ሬክ ዳይሰን የተባሉ ደራሲ ፕሬዚዳንቱን ዘልፈዋል። የትራምፕ አስተዳደር ፍልስጤማውያንን ለመርዳት ለተባበሩት መንግስታት ድርጅት አገልግሎት ይሰጥ የነበረውን ገንዘብ አቁመዋል። አገልግሎቱን የማይስተካከል ጉድለት አለው ሲል ነቅፎታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እርዳታውን ያቆመው ትላንት ነው። የትራምፕ አስተዳደር ጉዳዩን በጥንቃቄ ካጠና በኋላ መዋጮውን ለማቆም ወስኗል ይላል የተባበሩት መንግስታት ድርጅት የረድኤትና የስራ አገልግሎት ቃል አቀባይ ክሪስ ጊኔስ የሚካሄደውን የትምህርት ቤቶች የጤና ማዕከሎችና የአስቸኳይ ጊዜ ረድኤት ተግባሮች የማይስተካከል ጉድለት አለባቸው መባሉን አንቀበልም የሚል ምላሽ ሰጥተዋል። የዓለም ባንክ አገልግሎቱ የሚያካሄደውን ስራ እንደሚያሞግስ አስገንዝበዋል። በክልሉ በስኬታማነቱ መልካም ስም ያተረፈ የትምህርት ስርዓት እንደመሰረተ የዓለም ባንክ መስክሯል ብለዋል። የትምህርት ስርዓቱ በመንግስት ትምህርት ቤቶች ከሚማሩት የላቀ ውጤት ያላቸው ተማሪዎችን እያፈራ መሆኑንም ቃል አቀባይ ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ቃል አቀባይ የድርጅቱ ዋና ጸሐፊ የረድኤቱን አገልግሎት በሚመሩት ዋና ኮሚሽነር ላይ ሙሉ እምነት አላቸው ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ የዓለም ዜናን አደመጣችው። እስከ ምሽቱ አራት ሰዓት የሚያቆዩንን ልዩ ልዩ ዝግጅቶች እናስከትላለን። ቀዳሚው ውይይት በጠቅላይ ሚኒስትር አብይ ጋዜጣዊ መግለጫ ዙሪያ ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ በአራት ወራት ጊዜ ለሀገር ውስጥና ለጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። ቁጥራቸው በዛ ያሉ ጋዜጠኞች በተሳተፉበት በዚህ መግለጫ በጋዜጠኞች የተነሱ ጥያቄዎችና ከጠቅላይ ሚኒስትሩ የተሰጡ ምላሾች በአሁኑ ወቅት የሚነሱትን ጉዳዮች በተገቢው መንገድ መዳሰስ ያለመደሳቸውን ጉዳይ በተመለከተ ውይይት ይዘናል። ውይይቱን ያዘጋጀችው ጽዮን ግርማ ነች። እንግዶቿን በማስተዋወቅ ትጀምራለች። እንግዶቼ ሁለት ናቸው። በአዲስ አበባ ዩኒቨርሲቲ የታሪክ መምህር የሆኑት አቶ አበባው አያሌው እንደዚሁም ደግሞ ከዚህ ቀደም ከአምስተርዳም ለውይይት የምንጋብዛቸው አሁን ደግሞ አዲስ አበባ የሚገኙት አቶ ገረሱ ቱፋ ናቸው። ሁለታችሁንም በጣም አመሰግናለሁ እንግዲህ ለውይይት የጋበዝኳችሁ ዛሬ ባለፈው ሳምንት ቅዳሜ ከአራት ወራት የጠቅላይ ሚኒስትርነት ቆይታቸው በኋላ ለመጀመሪያ ጊዜ ከሀገር ውስጥና ከውጭ መገናኛ ብዙሀን ጋዜጠኞች ላነሷቸው ጥያቄ ምላሽ ሰጥተዋል ጠቅላይ ሚኒስትር አብይ አህመድ ያ ጋዜጠኞቹ ጋር ያደረጉት ውይይት በአሁኑ ሰዓት ያለውን የኢትዮጵያን ወቅታዊ ሁኔታ የተመለከቱ ጥያቄዎችን እና መልሶችን ያቀፈ ነበር ወይ? ከተነሱ ጥያቄዎች አንጻር የጥያቄዎቹ አቀራረብ ከወቅታዊ የኢትዮጵያ ሁኔታ ጋር የሚመሳሰል ነበር ወይ? ጠቅላይ ሚኒስትር አብይስ ጥያቄዎቹን በሚገባ መልሰዋቸዋል ወይ? ያልተመለሱ ጥያቄዎች ካሉ ምንድን ናቸው? የትኞቹ ጥያቄዎች ናቸው ምላሽ የሚፈልጉት? ያልተነሱ ጥያቄዎችስ አሉ የሚለውን እንግዲህ እንድታዳምጡና ካዳመጣችሁ በኋላ ደግሞ ምላሻችሁን እንድሰጡን በተነጋገር ነው መሰረት ነው እና ጋበዝናችሁ። እስቲ ከአዲስ አበባ ዩኒቨርሲቲ መምህሩ ከአቶ አበባው አያሌው ልጀምር። አቶ አበባው አያሌው፣ ጠቅላይ ሚኒስትሩና ጋዜጠኞቹ ያደረጉት ውይይት ብዙ የተጠበቀ ነበረ። ምክንያቱም ጋዜጠኛ ማለት የህዝብ የልብ ትርታ ነው። እንደ ማንኛውም ሙያ በቀላሉ የሚቆጠር አይደለም። ጋዜጠኛ ነው ሁሉን ነገር አፈጥርጦ በህዝብ መሪንም መሞገትም ይችል እና በህዝቡ ዘንድ ብዙ የተጠበቀ ነበረ። ግን ሁለት ነገሮች ግር ይሉኛል። አንደኛ ጠቅላይ ሚኒስትሩም ሲሰበስቧቸው፣ ሌሎችን ሰብስቤ ነበረ፣ እናንተን ከጊዜ ማጣት አኳያ እስካሁን አልሰበሰብኳችሁም፣ አልተገናኘንም አይነት አንድምታ ነው መጀመሪያ ላይ የተናገሩት። ምናልባትም በወቅታዊ ሁኔታ ላይ የምነጋገር ብለው ያንን ከመጀመሪያውም ጋዜጠኞቹ ሊዘጋጁ ኑሮ የተሻለ ይሆናል ብዬ አስብ ነበር። ዝም ብለው በድንገት መክፈለኝ የተጠሩት አንድ እሱ ነው። ሁለተኛ ደግሞ እንግዲህ ጋዜጠኞቹ መድረኩን እዛ ጋር ተገኙ፣ ምን ጠየቁ ነው ዋናው። ከወቅታዊ ሁኔታ ጋር ስንገነዘበው አንደኛው ነገር ምንድን ነው አሁን አገሪቱ ያለችበት ወቅታዊ ሁኔታ፣ አንደኛ ግጭቶች ተበራክተዋል። በርካታ ግጭቶች ሶማሌ ክልልም አይተናል፣ በተለያዩ ክልሎች አይተናል። ነገር ግን ወደፊት ምንድን ነው ሊያስኬደን የሚችለው? የጠቅላይ ሚኒስትሩስ እቅድ ምንድን ነው? ምን መፍትሄዎች አሉ? እነዚህን ነገሮች ዘርዝረው አጭር ቁልጭ ባለች ጥያቄ ያስቀምጣሉ ተብሎ ነበር የሚጠበቅ። ግን እንደው እኔ እንደ አንድ እንደ ኢትዮጵያ ዜጋ ሁኜ ስመለከተው ይጠይቁኛል ብዬ ያሰብኳቸውን ጥያቄዎች እንዶ ከፊሎች ናቸው እንጂ ያነሷቸው ጥቂት ጋዜጠኞች፣ ሌላው ብዙም አላንጸባረቀውም። አሁን ትልቅ ብዬ እንዶ ከጥያቄዎች መወስዳቸው አንደኛው ይሄ በሱዳን ድንበር ላይ የተነሳው በሱዳንና በኢትዮጵያ ድንበር መካከል የአማራ ክልልና የሱዳን ገበሬዎች ግጭት ላይ ናቸው። ይሄ ትልቅ ጉዳይ ነው። ወይም የአማራ ቴሌቪዥን ጋዜጠኛ ያነሳው ማለት ነው። አቶ ሰጠኝ እንግዲ ያነሱት ነው። ሁለተኛ ደግሞ በሶማሌም ላይ የተነሳው ጥሩ ጥያቄ ነበረ። ምክንያቱም ግጭትን አስቀድሞ መተንበይ በተለይ ደግሞ ከሰዎቹ ከነዋሪዎቹ የሸገሩ አቶ ሸቴ የጠየቁት እሱም ጥሩ ጥያቄ ነበረ። እንደገና ደግሞ አንድ ሌላ ጋዜጠኛ የጠየቁት ደግሞ እነዚህ የድንበር ግጭቶች በተለይ በክልሎች መካከል ላይ ያሉ ለማጣራያ አካባቢ አለ፣ እንደገና ወልቃይት አለ። እነዚህ እንዴት ይፈታሉ የሚሉ ጥያቄዎችም ነበሩ እነዛ እንደ ሚዛን የሚደፉ ደግሞ እነዚህ ካልተፈቱ የአገሪቱ እጣ ፈንታ ወደፊትስ ምንድን ነው ሊሆን የሚችለው? የሚል ጥያቄ እነዚህ ቆንጆ ነበሩ። አንዳንድ ደግሞ መልካም ሆነው ያለ ቦታቸው የቀረቡ አሉ። ለምሳሌ የሀገሪቱ ፖለቲካ ስርዓት ወደ ፕሬዚዳንታዊ ምርጫ ይቀይራል ወይንስ አሁን ባለበት በፓርላመንታሪያን ስርዓት ነው የሚቀጥል የሚል አይነትም ገና እንግዲህ ለእሳቸውም ሊቀርብ አይችልም ይሄ ጥያቄ በነገራችን ላይ ምክንያቱም እሳቸው መፍትሄ የሚሰጡበት የሚችል ሳይሆን ገና ተመክሮበት ፖለቲከኞች፣ የፖለቲካ ፓርቲዎች ተገናኝተው መፍትሄ የሚሰጡበት ነው። አንዳንዱ በሚያሳዝን ሁኔታ መቼም ጋዜጠኛ ሲባል ምንድን ነው ሁሉን ነገር ፈትፍቶ የሚያቅ ከየት መጣ አንድ ጥያቄ፣ ከየት መጣ አንድ ጉዳይ ብሎ ማወቅ ሲገባቸው አንዳንዱ እንደ የሚያነሳው ነገር አንዳንድ ጊዜ ሶሻል ሚዲያውን የሚያነሳውን ነገር ወንፊት የለውም እንዴ? ጋዜጠኛ ኮ ማለት ትልቅ ወንፊት ያለው ነው ትልቅ ወንፊት ብቻ ሳይሆን ተደራራቢ ወንፊት፣ አንደኛው ሽርክቱን የሚያበጥር፣ ሁለተኛው ደግሞ ደቀቅ ያለውን፣ የመጨረሻ ደግሞ በጣም ብን ያለውን የሚያበጥር ነው። ሶሻል ሚዲያን በደንብ አድርጎ ማበጠር ያልቻለ ጋዜጠኛ አሁን በጣም እጅግ አሳዛኝ ነው። በተለይ ህዝቡ ከሚጠብቀው አኳያ ልፍ ብሎ ደግሞ በጣም ያሳዘነኝ ጥያቄ ሰባተኛ ንጉሥ ነወት ይሆናሉ ብለው እናት ወት ብለዋል። ና ከመቼ ጀምሮ ከየትኛው ንጉሥ ተቆጥሮ ነው ይሄ በእውነት የማይገባ እንደው የወቅቱን የአገሪቱን ሁኔታም ያላገናዘበ የጋዜጠኞቻችንም፣ አቅማቸው ምን ያክል ነው እውነት የሙያውን ብቃትና ክህሎት ይዘውታል ወይ ብሎ ከጠቅላይ ሚኒስትሩ ይልቅ እነሱን ራሳቸውን የሚያስተች ነበረ። አቶ አበባው እንግዲህ አብዛኞቹ የእርሶ አስተያየቶች ናቸው። አንዳንዶቹ ላይ ለምሳሌ ፕሬዚዳንታዊ ነው ወይስ ፓርላሜንታዊ ስርዓት ነው የሚል ከፎርቹን የቀረበ ጥያቄ ይመስለኛል። ከፎርቹን ጋዜጣ እንደሱ አይነት ነገሮች ተነስተዋል የሚሉ ነገሮች አሉ። በአጠቃላይ እንግዲህ ጥያቄ ሲቀርብ የጥያቄ አቀራረብ ይሆናል እንጂ የሀገሪቱ ጠቅላይ ሚኒስትር እስከሆኑ ድረስ እንደዚህ አይነት ጥያቄዎች እኔ ልመልሳቸው አልችልም፣ ከሌ ሊመልሳቸው ይችላል ወይም ብለው ያስረዳሉ እንጂ ጥያቄ ያው ለምን ቀረበ ማለት አይቻልም። ያቀራረቡ ሁኔታ በሚል እንወስደዋለን፣ እንመለስበታለን። ግን አሁን የዚህ ውይይትም አላማ የተነሱት ጥያቄዎች ጥያቄዎቹን ራሳቸውን መገምገም ብቻ ሳይሆን ሊነሱ የሚገባቸው ጥያቄዎች ተነስተዋል ወይ? ጠቅላይ ሚኒስትሩስ መልሰዋቸዋል ወይ? ከአሁን በኋላስ መመለስ ያለባቸው ጥያቄዎች ምንድን ናቸው የሚሉትን ለማየት ነው። ና እንግዲህ እርሶም እንደጠቀሱት በአብዛኛው ጥያቄ ያጠነጠነው በግጭቶች ዙሪያ ላይ ነው። የእሳቸውን መልስ በዚህ መልሰን እንዳሰሰዋለን። አቶ ገረሱ ቱፋ ቀደም ሲልም የኢትዮጵያን ፖለቲካ ሁኔታ እንደ አቶ አበባ አያሌ እርሶም ይከታተላሉ ና ቀደም ሲል የነበሩትን በሀገሪቱ ውስጥ ያሉትን ችግሮች፣ ውስብስብ ሁኔታዎች የዳሰሱ ጥያቄዎች ተነስተዋል ወይ በማህበራዊ በፖለቲካዊ ና በኢኮኖሚያዊ ጉዳዮች ቁጥር መቶ ሀምሳ የሚሆኑ አይቲንት ይመስለኛል አብዛኛዎቹ በተለያየ የሆነ አይነት ኢንሲደንቶች ላይ የተያያዙ ጥያቄዎች ናቸው የተነሱት። ብዙ ጥያቄዎች ናቸው የተነሱት ታሟል ከሚባለው ነገር ጨምሮ አብዛኛው በሶሻል ሚዲያ የሚወሩ ነገሮች ከግጭት ጋር እና ከተለያየ ነገሮች ጋር በተለይ ባለፉት አራት ወራት በሆኑ ኢንቨንቶች ላይ ያተኮሩ ጥያቄዎች ናቸው የተጠየቁት ብዬ የማስበው አብዛኛውን እስማማበታለሁ። አሉትም ግን ሊነሱ ይገባቸዋል ሳይነሱ ቀሩ ብዬ የማስባቸው ነገሮች አሉ። ሀገሩ በለውጥ ሂደት ውስጥ ላይ ነው ያለው። ለውጡ ግን ከግልጽ የሆነ ጊዜ ነገር ነው። መለወጥ ያለብን ወዴት ነው የተሳካ ሲሆን ምን ሲሆን የተሳካ የሚሆነው የሚለውን የሆነ ወጥ የሆነ ራይ ያለው ቪዥን ያለው እስካሁን የታየ ነገር የለም። ኢትዮጵያ ራሱ ትቀርፅ ሊኖራት ይገባል። እዚህ ሀገር ውስጥ የነበሩ ችግሮች ምን ይመስሉ ነበረ? አሁን ያሉ ችግሮች ምንድን ናቸው? ወደፊት ወደ የት ነው የምንሄደው? አሁን ያሉ ጥምረቶች እና አሊያንሶች ራሱ የፖለቲካ ትብብሮች ዘላቂ ናቸው ወይ? የሚያጋጫቸው ነገር ሊኖር አይችልም አይነት ነገር የሚሉ መሰረታዊ ነገሮች ላይ ብዙ መፍጠራ ይመስለኝ። ስለዚህ የፖለቲካ ሀገር ውስጥ የሚመጣው ለውጥ ቪዥን ሰዎችበፍሬት ካካሚ የሆነ የሚለው ነገር በደንብ ተጠይቋል ብዬ አላምን። ሌላው ከኢኮኖሚ ጋር የተያያዘ ብዙ ነገር አለ አለ በጣም ብዙ አስር ሚሊዮን የሚቆጠር ሰው ስራ አጥ የሆነበት ሀገር ከዚህ በፊት የነበረው የኢኮኖሚክ ፖሊሲ ችግሩ ምን ነበረ? አሁን ደግሞ ምን አይነት ኢኮኖሚክ ፖሊሲ ነው? ወይም አይዲኦሎጂካሊ ራሱ ምን አይነት ሙሉ ሙሉ በሙሉ ነገሮች ወደ ማርኬት ይሄዳሉ? ማርኬቱ ሙሉ በሙሉ ሊበራላይዝ ይደረጋል ወይስ በከፊል ሊበራላይዝ ተደርጎ መንግስትም አክቲቭ የሆነ ኢኮኖሚክ ሮል ይጫወታል? አይዲኦሎጂካሊ ምንድን ነው የኢኮኖሚ ፖሊሲ የሚለው ግልጽ የሆነ ነገር እስካሁን አልተቀመጠም። በተወሰነ ደረጃ አሁን አንዳንድ ካምፓኒ ቤተ የተደረጉ ስለሆነ ሊበራላይዝ የማድረግ ቴንደንስ ያለ። ይሄ ሀገር ደግሞ በማርኬት ብቻ ችግሮችን መፍታት የሚቻልበት ሀገር አይደለም። ሳም ካይንድ ኦፍ ሶሻል ዲሞክራት የሆነ የሶሻል ኦሪንቴሽን ያለው ኢኮኖሚክ ፖሊሲ የሚያስፈልግበት ከፍተኛ ኢኮኖሚ እድገት እና ኢኮኖሚክ እድገት ደግሞ ሰፊ መሰረት ያለው ከፍተኛ ስርጭት ያለው ማለት ብዙ ሰዎችን የሚያቀፍ ካልሆነ ችግሩ ይፈጠራል እዚህ ሀገር ውስጥ። እዛ ነገር ላይ ያነሱት ብዙም ነገር የለም። ሌላው ሀገሪቷ ራሷ በከፍተኛ ዕዳ ውስጥ የገባች ሀገር ኤክስፖርት የምታደርገው በጣም ውስን የሆነ ኤክስፖርት ከሚደረገው በጣም ደግሞ ከፍተኛ ዕዳ የምትከፍል ሀገር ናት። ወደፊትም ከውጭ ሀገር የምንወስዳቸው ብድሮች ሊኖሩ ይችላሉ። እነዚህ ነገሮች እንዴት ነው አሁን ካለው ማኑፋክቸሪንግ በጣም ዝቅተኛ የሆነ እስካሁን የውጭ የሚላኩት ኮሞዲቲ ናቸው፣ ማለት ጥሬ ዕቃዎች ናቸው። ጥሬ ዕቃው ደግሞ እድገቱ በጣም ውስን ነገር ነው። ከሶስት ጊዜ እስካሁን እነዚህ ነገሮች ካልተለወጡ የሀገር ውስጥ ያለው ኢኮኖሚ ችግር ውስጥ ነው የሚገባው። የሚመጣውን ብድር በከፍተኛ ኢንተረስት ነው ሊመጣ የሚችለው። ምክንያቱም የመክፈል አቅሙ በተመናመነ ቁጥር ሪስክ ውስጥ መግባት ስለማይፈልጉ ክሬዲተሮቹ ኢንተረስት ይጨምራሉ። እና እነዚህ ነዚህ ዓይነት ጥያቄዎች መሰረችም እነዚህ በጣም መሰረታዊ ነገር ናቸው። ሀገር ውስጥ ኢኮኖሚ ካልተለወጠ ፖለቲካም ቢለወጥ ቀውስ መፈጠሩ፣ አመፅ መፈጠሩ አይቀርም። ምክንያቱም ሰው የሚበላውን ነገር ይፈልጋል እና ዋነኛ ችግሮች ላይ ሳይሆን የችግሮቹ ምልክቶች ላይ ያተኮሩ ይመስሉኛል ጥያቄዎቹ እና ኢኮኖሚክ አይዲኦሎጂካሊ እንዴት ነው የሚሆነው? ኢኮኖሚክ ቪዥንንም አላሳየም። በቀጣይ ሀገሪቱን ወዴት ያስኬዳታል የሚለው ነገር አልታየም። ችግሮቹ አልተዳሰሱም። እነዚህ ነገሮች መነሳት ነበረባቸው ነው የሚሉት። አዎ፣ እንደዛ ነው። ምክንያቱም አሁን አንዳንድ ጊዜ በየቦታው በተለያዩ ነገሮች ላይ የሚወሰዱ አንዳንድ እርምጃዎችን ነው የምናየው እና እነዚህ እርምጃዎች ከአጠቃላይ ፍሬምወርክ ነገር ጋር ከሆነ ሮድ ማፕ ጋር የተያያዘ አይደሉም። የሆነ ቦታ ችግር ሲፈጠር እሱም ችግር ለመፍታት የሚደረጉ ነገሮች ናቸው። አጠቃላይ ስዕሉን የሚያሳይ አይደሉም። ስለዚህ አጠቃላይ ስዕሉን ካላየን፣ መንግስት ሳየት ካልቻለ ሪሶርሱ ወደሚፈለገው አቅጣጫ አሎኬት ማድረግ አይችልም። ኢንቨስት የሚያደርገውም ሰው የሚነግደውም ሰው ህዝቡም ደግሞ ይሄ ነገር ይሄኛውን ህዝብ ይጠቅማል ሰፊውን ህዝብ ይጠቅማል ማለት እዚህ ሀገር ውስጥ ኢኮኖሚክ ፖሊሲ ከፍተኛ ኢኮኖሚ እድገትና ሰፊ ስርጭት ሰፊ መሰረት ቀልል አይነት ኢኮኖሚ እድገት መምጣት አለ። የተወሰኑ ነጋዴዎች ያደጉበት ሀገር ከሆነ ስርጭቱ ውስን ስለሚሆን ተጠቃሚ በጣም ውስን ሆነ፣ እዚህ ሀገር ውስጥ ያለውን ችግሮች አይፈታም። እና የኢኮኖሚክ ችግሩ ካልተፈታ ፖለቲካውም ማህበራዊ ችግሮችን ከሱ ጋር የተያያዙ ናቸው እና እሱን በደንብ ያሳዩ አይነት ለሚም ጥያቄዎች። አቶ አበባ ውሃ የቋጠሩ ናቸው ካሏቸው ጥያቄዎች ውስጥ ግጭቶችን በተመለከተ ያነሱት ይገኝበታል እና ጠቅላይ ሚኒስትር አብይ አህመድ ለእነዚህ ጥያቄዎች ተገቢ የሆኑ ምላሽ ሰጥተዋል ወይ? ግጭቶችን በተመለከተ እንግዲህ ቅድም እንዳልኩሽ ሲሆን አንደኛው የሶማሌው ግጭት ነበረ። እሱ በወቅቱ አልተመለሰም። ምናልባትም ጠቅላይ ሚኒስትሩን የሚያስተቻቸው ይሄ ነው። መከላከያ መግለጫ አውጥቶ ነበረ እና ሰዎቹም እዛ አካባቢ እየጮሁ መረጃም እየደረሰ ምናልባት ማዕከላዊ መንግስት የፌዴራሉ መንግስት ቶሎ ብሎ አልደረሰም ነው። ሁለተኛው ግጭት ብለን የምንወስደው የትኛው ነው? የዚህ በክልል አከላለል ላይ ለምሳሌ የራያ ሕዝብ ጥያቄ አለ። እንደገና የወልቃይት ሕዝብ ጥያቄ አለ። በሌሎቹም አካባቢዎች የሚነሱ የአከላለል ግጭቶች አሉ። እነዛን መፍትሄ ካልተገኝላቸው እንዴት ነው እቺ ሀገር ወደፊትም ልትጓዝ የምችለው ሰላም ሊሰፍንበት የሚችልበት እንደገና ደግሞ ሁላችንም አንድ ላይ ሆነ የአስተዳደር ድንበሮች ናቸው ያሉን ወይስ የማንነት ጥያቄዎች ናቸው የሚነሱት? ምክንያቱም የአስተዳደር ክልል ከተባለ የማንነት ጥያቄ ሌላ ነው። ለምሳሌ ምስራቅ ጎጆ ልሆን ይችላለሁ፣ ወይም ደግሞ ጊምቢ ወለጋ ልሆን ይችላለሁ። በማንነት ከሆነ የአስተዳደሩ ክልል ምንም ችግር የለውም። ወይንም ደግሞ በየትኛው መንገድ ነው የምመጣው ብዬ ካሰብኩኝ አንድ ትልቁ ችግር የሚፈጥረው ይሄ አንደኛ ሕዝብ ሳይስማማበት የተፈጠረ የአስተዳደር ክልል አለ። እነዚህም በደንብ አድርጎ መወሰንና እልባት መስጠት ነው። እዚህ ላይ ብዙ መልስ የሰጡ አይመስለኝም። ጠቅላይ ሚኒስትሩም ማለት ነው አልሰጡም ብዙም። ሁለተኛ ደግሞ ግጭቶችን ስናነሳ አሁን የወጣቱን ጥያቄ ነው የምናነሳ። ወጣቱ ለዚህ ለውጥ ትልቅ አስተዋጽኦ አድርጓል። ምክንያቱም ከብሶት ነው የተነሳው። ከብሶት ተነስቶ ያንን ለውጥ ለማምጣት ተሰልፎ ራሱን ደምቶ ራሱም ሙቶ ራሱም ላቡን አፍሶ እዛ ከደረሰ በኋላ አሁን ወጣቱ ምን ራዕይ ነው ማየት ያለበት? ወደፊት ምንድን ነው መመልከት ያለበት? አሁን ሰላሳ አመት የሞላቸው ልጆች፣ ሀያ አመት የሞላቸው ልጆች ነገ አርባ አመት ሲሞላቸው ሀምሳ አመት ሲሞላቸው ይቺን ሀገር ነው የሚረከቡት እነዚህ ልጆች። እነዚህ ወጣቶች ምንድን ነው ማድረግ ያለባቸው? ወደፊት ማሰብ መቻል አለባቸው። ነገን አርቀው ማሰብ አለባቸው። ምክንያቱም ነገ ቢኖሩበት የሚጦሩበት ያ ትልቅ አገር እነሱ አሁን የሚያደርጉት አስተዋጽኦ ነው። ይሄኛውን አልመለሱትም፣ ጥያቄውን በደንብ ተደርጎ አልተነሳም። ይሄ እንዳንድ ነገር ልንወስደው እንችላለን። ከዛ ውጭ ደግሞ የፖለቲካ መፍትሄ አግኝተናል ወይ ነው። አሁን እንግዲህ ተደረገ ያለው ምንድን ነው? አዎ ያኮረፋችሁ፣ ብረት ያነሳችሁ የፖለቲካ ቡድኖች ፓርቲዎች ወደ ሀገር ግቡ ነው እየተባለ ያለው እና እየገቡ ነው። በጣም መልካም ነው። እነዚህ ሲገቡ ግን ዝም ብላችሁ ኑና እዚህ ጋር ተቀመጡ ነው ወይስ ምንድን ነው? የሀገሪቱ እንግዲህ የሉዓላዊ ስልጣን ባለቤት የሆነው ኢህአዴግ ነው። ኢህአዴግ በነበረበት መንገድ ይጓዝ ከተባለ ችግር አለ። ምክንያቱም ሀገሪቱ ውስጥ ያሉትን ህዝቦችም አያካተትም አገሪቱ ውስጥ ያሉ ፓርቲዎችንም አያካትትም። ኢህአዴግ ምንድን ነው? አንደኛ ህወሓት የሚባል ድርጅት አለ፣ ባሌ የሚባል ድርጅት አለ፣ ደሄድ የሚባል ድርጅት አለ፣ ኦህዴድ የሚባል ድርጅት አለ። የእነዚህ ተዋጽኦ ነው ኢህአዴግን የመሰረተው። አፋሮ አለበት ወይ? ሶማሌው አለበት ወይ? ጋምቤላው አለበት ወይ? ቤኒሻንጉሉ አለበት ወይ? ይህን መጠየቅ መቻል መቻል አለብን። አሁን ትልቁ ጥያቄ እንደውም ከጋዜጠኞች መነሳት ያለበት እንደውም ጠቅላይ ሚኒስትሩም ትልቅ ወደፊት ይሄ ነው ምንጓዝበት መንገድ ብለው ማሳየት የሚችሉት የነበረ። አይ ኢህአዴግ እንግዲህ ባለበት መቀጠል የለበትም ወይንም ደግሞ ያሰብኩት ይሄ ነው ብለው ማስቀመጥ የነበረባቸው እዚያ ላይ ነው። ትልቁ ነገር አሁን እንግዲህ ኢህአዴግ የሚባል ድርጅት ከመጀመሪያው ሲመሰረት ምርጫ ለማሸነፍ አይ፣ ለስሙላ የሚሆን አሸንፍ ያለው ስልጣን ተሰይም ያለሁ ለማለት ነው እንጂ አይ አገሪቱን በዲሞክራሲያዊ መንገድ ለማስተዳደር የተፈጠረ ድርጅትም አይደለም። በመሰሪ ሁኔታ የተፈጠረ ድርጅት ነው። ይሄንን ማንሳት ይቻሉ ትልቁ ነገር ማለት ነው። ጋዜጠኞች አመሰግናለሁ። አቶ አበባው፣ ይህንኑ ግጭቶችን በተመለከተ የአቶ ገረሱን ሀሳብ ለውሰድ። አቶ ገረሱ ሶም በኩል ከተነሱት ጥያቄና መልሶች ውስጥ ትልቁን ቦታ የያዘው እና የተለያዩ ጋዜጠኞች ደገምገም ተደርጎ የተነሳው ጥያቄ የግጭቶች የግጭት ጉዳይ ነው። ይሄ የግጭት ጉዳይ ጠቅላይ ሚኒስትሩ መልሰው ሰጥተዋል ብለው ያስባሉ ወይ መልስ ሰጥተውት እስከሆነ በአጭር ጊዜ የሚመለስ ጥያቄ ነው ወይ የሚቆምስ ጉዳይ ነው ወይ ግጭቶች ሁለት ምክንያቶች ናቸው የሚመጡት የሚል እምነት ነው ያለኝ አንደኛ ተፈጥሯዊ የሆኑ ማለት ተፈጥሯዊ በተፈጥሮ ግጭት የለም ግን በትራዲሽናል የሆኑ የተለመዱ የተለያዩ አይነት ቋንቋ የሚናገሩ አንድ አካባቢ የሚኖሩ ግጦሽ ይሁን በተለያዩ ምክንያት የሚጋጩ ግጭቶች አሉ ሌሎቹ ግን ከዚህ ሀገር ውስጥ በነበረ የፖለቲካ አተካሮ ከዚያ ጋር ተያይዘው እዚያው ከመንግስት ተቋም ውስጥ ያሉ ግለሰቦች የሚሊተሪ ኦፊሰሮች ወይም ደግሞ በተለያየ ምክንያት ከኢንስቲቱሽኖቹ ጋር የተሳሰሩ ሰዎች ወይም ግለሰቦች ወይም ቡድኖች ለተለያየ አይነት የኢኮኖሚክና የፖለቲካ ጥቅም የሚጭሯቸው ችግሮች አሉ እና እነዛ እነዚህ ችግሮች አይንክ አሁን ባለ ሁኔታ ሊፈቱ ይችላሉ የሚል እምነት አለኝ። ግን አጠቃላይ የሆነ መፍትሄ እሱን ቅድም ካልኩት እዚህ ሀገር ውስጥ ምን አይነት ሁኔታ ነው የምንፈልገው? እዚህ ሀገር ውስጥ ወጥ የሆነ አመለካከት የለም። ሀገሩ ራሱ እንዴት ነው መዋቀር ያለበት? እስካሁንም ወጥነት ያለ ስምምነት የለም። እዚህ ሀገር ውስጥ ፌድራሊዝሙ ቅርጽ ላይ እስካሁኑ ጭቅጭቆች ይነሳሉ። ስለዚህ እነዚህ አሁን የምናያቸው ግጭቶች ከፖለቲካ ውጥ ተቃዋሞች ተሰክስበው በቡድን ይሁን በግለሰብ ደረጃ ሲያጋጭ የነበሩት ነገሮች አሁን በተፈጠረ ሁኔታ ይፈታሉ የሚል እምነት አለን። ሌሎች ትራዲሽናሎቹ በሂደት እያነሱ ሊሄዱ ይችላሉ። ግን አሁንም ቢሆን የሀገሩ ቅርጽ ላይ ሀገሩ ፖለቲካ ሁኔታ በምን መንገድ ነው መሄድ ያለበት የሚል በቪዥንም ደረጃ ይሁን ሂደቱ ምን መምሰል አለበት፣ ቅርጹ ምን መምሰል አለበት የሚል ወጥነት ያለ ስምምነት በመንግስትና በሌሎች የፖለቲካ አክተሮች መካከል የሆነ ሶሻል ኮንትራት የለም። የሆነ አይነት የተዋቃለት አንደርስታንዲንግ የለ። ወደፊትም አዳዲስ ግጭቶች የምናይበት ሁኔታ ሊፈጠር ይችላል የሚል ፍርሃት አለ። የእስካሁኖቹ ግጭቶች ግማሾቹ በጣም አርቴፊሻል ናቸው። አርቴፊሻሎቹን አሁን በተፈጠረው ሁኔታ አይሲንስ ይፈታል የሚል እምነት አለ። አርቴፊሻል ናቸው ያሏቸው በአጭር ጊዜ ውስጥ እዚህ ምዛም የሚፈጠሩትን ማለት ነው አዎ ለምሳሌ በኦሮሚያና በሶማሌ ክልል መካከል የነበረው ግጭት በባህል ደረጃ የተለመዱ የተለምዶ ግጭቶች የነበሩት በውስን ቀበሌዎች መካከል በግጦሽ ሊሆን ይችላል፣ በውሃ ሊሆን ይችላል። በሶማሌና በኦሮሞ ወይም በሶማሌ ሁለት ጎሳዎች ወይ በኦሮሞ ሁለት ጎሳዎች መካከል ግጭቶች ሊኖሩ ይችላሉ ከዚህ በፊት። አሁን ግን በዚህ ሁለት ሶስት አመት ላይ ያየናቸው ግጭቶች አንድ ሺ ስድስት መቶ ኪሎ ሜትር የሚርቅ ርዝነት ላይ ነበረ ግጭት ከሀረርጌ ጀምሮ እስከ ቦረና እስከ ሞያሌ ድረስ የቀጠለ ነበረ። እንደዚህ አይነት ነገር ሊደረግ የሚችለው ኦርጋናይዝድ በሆነ በተጓጀ ኮንቬንሽናል በሚመስል ጦርነት አይነት ነገር የሚፈጠር ነገር ነው። ገበሬ ኮሚኒኬሽን የሌለው፣ ኮኔክሽን የሌለው አንድ ሺህ ስድስት መቶ ኪሎ ሜትር ወተን ላይ ያንን የተራዘመ አይነት ግጭት ሊፈጥር አይችልም። እነዚህ በፌደራል መንግስት ውስጥ የነበሩ በሴኪሪቲ ውስጥ የነበሩ በሚሊተሪ ውስጥ የነበሩ ኃይሎች በአካባቢው ያስተዳድር ከነበረው ቡድን ጋር ተባብሮ ሲፈጥሩት የነበረው ግጭት በሁለቱም በኩል በሶማሌም በኩል በኦሮሞም በኩል ህዝብ የሆነበት ሁኔታ ነው የተፈጠረው። ያ ነገር አሁን ሶማሊያ የሶማሌ ክልል ውስጥ የነበረው አመራርም እየተለወጠ ነው ያለው በፌደራል ደረጃም ያንን ነገር ከዚያ ግጭት አትራፊ የነበረው ቡድን በቦታው የለም። ስለዚህ ያ ነገር አርቲፊሻል የተፈጠረ ስለሆነ እሱ ይረግባል የሚል እምነት አለኝ። ሌሎች የተለመዱ አይነት ግጭቶች እዛ አካባቢ በግጦሽ በውሃ ሊሆን ይችላል የተለያዩ አይነት አነስተኛ ግጭቶች ሊከሰቱ ይችላል። ወደፊትም በረዥም ሂደት ሊፈቱ የሚችሉ አይነት ነገሮች። እንደዚህ አይነት ግጭቶች በተለያየ ቦታ ነበረ፣ በአፋርና በወሎ አካባቢ ነበረ፣ በተለያየ አይነት ቦታ ነበረ። እንደገና ደግሞ በትግራይና በአማራ መካከል ያለው የተወሰኑ ወደ ትግራይ የተካለሉ በአማራ በኩል ወደ ጎንደር መካለል ይገ ይገባቸዋል፣ ተብሎ የሚታመኑ በዛ በኩል ደግሞ በትግራይ ተብሎ እስካሁንም ወጥነት ያለ ስምምነት ያልተደረሰባቸው ክልሎች እና ወደፊትም ሊያጋጭ የሚችሉ ፖለቲካዊ ሊፈቱ የሚገባቸው ችግሮች ናቸው። እነዚህ እነዚህ ግጭቶች እስካልተፈቱ ድረስ፣ የሆነ አይነት ስምምነት እስካልተደረሰ ድረስ አይ ቲንክ ይቀጥላሉ የሚል እምነት አለን። በአዲስ አበባ ዩኒቨርሲቲ የታሪክ መምህር አቶ አበባ አያሌውና ከአቶ ገረሱ ቱፋ ጋር ያደረግኩት ውይይት አላበቃም። ቀጣዩን ክፍል ይዤ እመለሳለሁ። ሁለቱንም ግን ለዛሬ በአሜሪካ ድምጽ ስም አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ ጋዜጣዊ መግለጫ ዙሪያ የቀረበውን ፕሮግራም ነው የተከታተላችሁት። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ በድጋሚ እንጋብዛለን። የቅዳሜ እስከ ማጠቃለያ ዜና የሚያዳርሰው የሙዚቃ ቃና ደግሞ ይቀጥላል። Back when I was a child, before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. As he would carry me And I knew for sure I was loved If I could get Another chance Another walk Another dance with him I'd play a song that with my father ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ዳንስ ዊዝ ማይ ፋዘር በተሰኘው በሉተር በአንድረስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው። በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርብ ያለሁኝ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እያልኩኝ በመቀጠል እስታይ ትለናለች ሪሃና ከማይክ ኤኮ ጋር በመሆን And I hold on mm -hmm. I need this whole gone Funny, you're the broken one But I'm the only one who needed saving Cause when you never see the light It's hard to know which one of us is came የተሰኘውን የሪሃናን ዜማ ነበር ያደመጥ ነው ማይክ ኤኮ ነው አብሯት የተጫወተው። በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል። ዘ ሌዲ ኢን ሬድ የተሰኘ ነው ድምፃዊ ክሪስ ድበርግ So lovely as you did tonight. I've never seen you shine so bright. Mm -hmm -hmm. I've never seen so many men ask you if you wanted to dance. Looking for a little romance, give out half a chance. I have never seen that dress you're wearing, all the highlights in your hair. You right I have been blind the lady My breath away. I have never had such a feeling, such a feeling of complete and utter love as I do tonight. የዲኤን ሬድ የተሰኘውን የክሪስ ድ በርግን ዜማ ነበር ያድመጥ ነው። ላቭ ሚ ላይክ ዩ የተሰኘ ነው፣ ቀጥለን የምናደምጠው የሀገረሰብ ዜማ የኬልሲ ቦሎሩኒ ዜማ ነው። Right now he sleeps while I write. But it's better than crying. I'm what i from trying. From loving a man who always makes it clear. I'm not welcome here. Just when he's hungry or frisky or needs something clean. You know what I mean? But not tonight. tail fades to gray i've lived on hope like a child Gives us at the store, the peace it's a politician's war. You won't find no resolution in the bottom of a bottle in the stars or every star, the only answer to the problem. Lies We fear what we don't understand And we've been scared since time again All the colors and the cultures circle us the stone span It's a complicated riddle The solution is so simple It's people In a world so full of hurt But I believe the remedy Starts right here with you and me People, loving people አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቀናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው ነው የጋርዝ ብሮክን ፔፕል ላቪንግ ፔፕል የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ ላቭ ሚ ላይክ ዩ ሚነት እያለች የተጫወተችልን ኬልሲ ቦሎርኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። ቀጥለን የምናደምጠው ዜማ ላይክ አይውል ኔቨር ላቪ ዩ አጌን የተሰኘ ዜማ ነው። ድምፃዊ ኬሪ አንደሩት Yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive. Me Like, I will never love you again. It's a young, yeah, Kerry and Rudin, Zema, never a adamant I believe in you. It's a young, yeah, Dan William and Zema, and Adam Dallin, I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old, that right is right and left is wrong that north and south can't get along that east is east and west is west and being first is always best but i believe in love i believe in babies i believe in mom and dad and i don't believe that heaven waits for only those who congregate i like to think of god as love he's down below he's up above he's watching people everywhere he knows who does and doesn't care and i'm an ordinary man sometimes i wonder who i am but i believe in I believe in music. I believe in magic. And I believe in you. I know with all my certainty what's going on with you and me is a good thing. It's true, I believe in you. I don't believe virginity is as common as it used to be in working days and sleeping nights. That black is black and white is white. That Superman and Robin Hood are still alive in Hollywood. That gasoline's in short supply, the rising cost of getting by. But I believe in love, I believe in old folks, I believe in children, I believe. I believe in love. I believe in babies. I believe in mom and dad. And I believe. አይ ብሊቭ ኢን ዩ የተሰኘውን የዳን ዊልያምን ዜማ ነበር ያድመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እያመሰገንኩኝ ዲድንቺኖ ነው ሀውማች አይላቢ በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። you know the way you made love to me like I was all you'd ever need did you change your mind well I didn't change my mind. now here I am trying to make sense of it all we were best friends now we don't even talk you broke my heart you remember my world አሁን የዜና ማካተቻ እናነባለን። የዛሬ የረጅም ጊዜ ሰነተር ለነበሩት ጆን መኬን በዋሽንግተን ካቴድራል በተደረገው የሀዘን ስነ ስርዓት ከተገኙት በመቶዎች ከሚቆጠሩ ሰዎች መካከል የቀድሞ ባልደረቦቻቸው የምክር ቤት አባላት ይገኙባቸዋል። የትራምፕ አስተዳደር ፍልስጠማውያንን ለመርዳት በተባበሩት መንግስታት ድርጅት አገልግሎት ይሰጥ የነበረውን ገንዘብ አቁሟል። አገልግሎቱን የማይስተካከል ጉድለት አለበት ሲል ነቅፏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በዘጠና ቀናት ውስጥ የንግድ ስምምነት የመፈረም እቅድ እንዳላቸው ለሀገሪቱ ምክር ቤት ትላንት ተናግረዋል። ይህን ያሉት ቀደም ሲል የሰሜን አሜሪካን የነጻ ገበያ ስምምነትን ለማሻሻል ከካናዳ ጋር የተደረገው ንግግር ውጤት ሳያስገኝ ከቀረ በኋላ ነው። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትሃይዘር ዩናይትድ ስቴትስ እና ካናዳ የሚያካሄዱት ንግግር በመጭው ረቡዕ ይቀጥላል ብለዋል። ካናዳ አሁንም ቢሆን ፕሬዚደንት ትራምፕ በመጪው ህዳር ወር ሊፈርሙት ባቀዱት የንግድ ስምምነት ውስጥ ልትካተት ትላለች ብለዋል። በ19ና በ25 ሜትር ባንድ ስትሰሙ ያመሻችሁት የአማርኛ ፕሮግራም ከአሜሪካ ድምፅ ራዲዮ የዛሬው በዚህ ተጠናቀቀ። ነገ እሁድ በሦስት ሰዓት እንገናኛለን። ደናደሩ